የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻቸው። በዛሬው የጋቢና ጉዟችን በኢትዮጵያ የተለያዩ ክልሎች የሚገኙ የዩኒቨርሲቲ ተማሪዎች በሀገሪቱ የሚታየው የጸጥታ ሁኔታ ጋር ተያይዞ ስጋት ካደረባቸው ቆይቷል። በአሁኑ ወቅት ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደትን አስተጓጉሏል። የዩኒቨርስቲው ፕሬዝዳንትም የስራ መልቀቂያ ደብዳቤ አስገብተዋል። ይሄ እዛው ጊዜ ይወስናል። ይሹ ምንድ ነው ታደሰ ወርዶ ሌላ ሰው መሆን አለበት። ዶክተር ታደሰ ሀብታሙ ምክንያታቸውን ያስረዳሉ። በሌላኛው ዘገባችን በቀጥታ ወጣት ሴቶችን የሚመለከት ጉዳይን እናነሳለን። በመንገድ ላይ ስትሄዱ ለከፋ ወከባ፣ የጾታ ትንኮሳ ያጋጥማችኋል? መልሱን በፌስቡክ አት ቪኦኤ አምሀሪክ ላይ አሁኑኑ ላኩልን። ካይሮ፣ ካራቺ፣ ኪንሻሳ ኒውዴልሂና ሳኦ ፓውሎ ለሴቶች ደህንነት አስጊ ቦታዎች ተብለዋል። በደልሂ ስንኖር በተለይኛ ወጣት ሴቶች ከምሽቱ አንድ ሰዓት በፊት ቤታችን መግባት አለብን። ከጓደኞቻችን ጋር ለመዝናናት በምሽት መውጣት ብንፈልግ እንኳን ወንድሞቻችን እንጂ እኛ አንችልም። በኢትዮጵያ ያለውን ሁኔታ ደግሞ ዶክተር ስህን ሊያብራሩልን ይዘናቸዋል እንዲያውም አንቷ ትበሉኝ ብላለች ሴታዊት የሚባል የስርዓተ ጾታ ተቋም ውስጥ ከፍተኛ እንቅስቃሴ በማድረግ ላይ ትገኛል። አስገድዶ መድፈር ደሊ የዛሬ ስልሳ አምስት አመት መሰለኝ የነበረው በጊዜው ብዙ ሰዎች ኢትዮጵያ እንደዚህ ሊሆን አይችልም፣ ኢትዮጵያውያን መቼም እንደዚህ አያረጉም የሚል ነገር ነበረ። ልክባበቱ ነው ውሀና ለናንገ በጣም በተመሳሳይ መንገድ ከትምህርት ቤት ወጥታ ትራንስፖርት ይዛ ቤተዋ የምትሄድ ጊዜ ታፍና ተወስዳ፣ በአምስት ቀን ሙሉ በጣም አሰቃቂ ነገሮች አድርገዋት፣ ያው እንደምታውቂው ሞተች። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኢሲያ ጉብኝታቸው ከተመለሱ በኋላ ቃል በገቡት መሰረት ፍትህ የጎደለው የንግድ አሰራሯ በሚሉት ምክንያት ቻይና ላይ ለመጠንከር መዘጋጀታቸውን ተንታኞች ይናገራሉ። ፕሬዚዳንቱ ቻይናን በጎበኙበት ወቅት ቻይና ከዩናይትድ ስቴትስ ጋር ያላትን የንግድ ግንኙነት ለራሷ በሚጠቅም መንገድ በማራመዷ ጥቅስ ይገባታል ሲሉ መናገራቸው ሰዎችን ግራ ጋብቶ ነበር። ፕሬዚዳንቱ በ250 ቢሊዮን ዶላርስ የሚገመት የንግድ ስምምነት በተፈራረሙበት ወቅት እኔ ቻይናን ጥፋተኛ አላደርግም፣ ለዜጎቿ ጥቅም ስትል ሌላ ሀገር በሚጠቀምባት መንገድ ለመጠቀም የምትሞክር ሀገር ሀገርን ማን ይነቅፋል? ሲሉ ተናግረው ነበር። በሌላ ወገን በካቡል አፍጋኒስታን መዲና በተደረገ የፖለቲካ መሰባሰብ አጠገብ በተካሄደ የቦምብ ጥቃት ቢያንስ አስር ሰዎች ተገድለዋል። የከተማይቱ ፖሊስ ጽህፈት ቤት ቃል አቀባይ በሲር ሙጃሂድ አንድ ከፍተኛ የፖሊስ አዛዥ የሚገኝባቸው ስምንት የጸጥታ ኃይል መኮንኖች በዛሬው ጥቃት ከተገደሉት መካከል መሆናቸውን ጠቁመዋል። ከሞቱት መካከል ሲቪሎችም እንዳሉባቸው በመግለጽ የሞቱት ብዛት ከአስራ ስምንት በላይ ሊሆን እንደሚችል የአፍጋኒስታን ሚዲያ የጸጥታ ኃይል ምንጮችን ጠቅሶ ዘግቧል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ለጥቃቱ ኃላፊነቱን ወስዷል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሶሪያ ውስጥ ተካሄደ ስለሚባለው የኬሚካል መሳሪያ ጥቃት የሚያጠናው ቡድን ውክልና እንዲቀጥል የሚቀርቡ እቅደ ሀሳቦች ላይ ድምጽ ይሰጣል። ዩናይትድ ስቴትስና ሩሲያ በየበኩላቸው ተቀናቃኝ እቅደ ሀሳቦችን አቅርበዋል። የካምቦዲያ ከፍተኛ ፍርድ ቤት ዋናው የሀገሪቱ ተቃዋሚ ፓርቲ እንዲፈርስ አዟል። የጠቅላይ ሚኒስትር ሀን ሀሰን ፍጹም ስልጣንን በበለጠ ለማስረጽ የተወሰደ እርምጃ ይመስላል። ዘጠኝ ዳኞች የተሰየሙበት ከፍተኛ ፍርድ ቤት በሙሉ ድምጽ ያለፈው ብይን አንድ መቶ አስራ ስምንት የካምቦዲያ ብሔራዊ መድህን ፓርቲ አባላት ለቀጣዮቹ አምስት ዓመታት በማንኛውም አይነት የፖለቲካ እንቅስቃሴ እንዳይገቡ አግዷል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንመልሳችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ እግዜር ና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱገር ቀዳሚው የጋቢና ዘገባ ወደ ትምህርት ቤት ይሆናል የሚወስደን በተለያዩ የኢትዮጵያ ክልሎች የሚገኙ የዩኒቨርሲቲ ተማሪዎች በሀገሪቱ የሚታየው የጸጥታ ሁኔታ ጋር ተያይዞ ስጋት ካደረባቸው ቆይተዋል። በአሁኑ ወቅት ታዲያ ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደትን አስተጓጉሏል። ከትግራይ ክልል የመጡ ወደ አንድ መቶ እንዲያውም ከመቶ የሚበልጡ ተማሪዎች ደህንነታችን አደጋ ላይ ወድቋል ሲሉ ትምህርት ቤቱን ለቀው ወደ ጋምቤላ ክልል መጓዛቸውን ዘግበውልናል። የጸጥታ ኃይሎች ወደ ግቢው መግባታቸው ስጋት የፈጠረባቸው የኦሮሚያ ክልል ተወላጆችም እንደዚሁ ትምህርት ቤቱን ለቀው ወጥተዋል። ከሌሎች ክልል የመጡ ተማሪዎችም ተሰባስበው የመማር ማስተማር ሂደቱ ካልተጀመረና ጸጥታ ካልተጠበቀ ወደ ትውልድ ቀያችን መልሱን በማለት ላይ ነው የሰነበቱት። ይህን ሳምንት በዚህ ሁኔታው በእንዲህ እንዳለ የመቱ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ሀብታሙ የስራ መልቀቂያ ደብዳቤ አስገብተዋል። ለምን ትናንት ማምሻውን አነጋግሬያቸዋለሁ። ግቢ ውስጥ በነበረ ችግር ምክንያት ልጆች ወጥቶ ነበረ ከመቱ ዩኒቨርሲቲ እየሾለኩ እየሾለኩ ወደ ጋምቤላ ሄደው ነበር ልጆች። እነዚህ ልጆች በቃ ተከፍተው ሄደዋል። ተመጡ ተግባብተው ከኛ ጋር የተሰጣቸውን የልመና ሂደትና የማስተማመኛ ሂደት ሰምተው ከመጡ በኋላ እስቲ ሰብሰብ ብለን ደግሞ ተማሪዎቹም ነፃ እንደሆኑ ከተማሪ ከኦሮሞ ተማሪዎች ከተማሪዎች ሰላም ፎረም ይባላል ስቱደንት ካውንስል አለ። መምህራንን ይዘን አባገዳችን ይዘን የዞን ጸጥታ ይዘን የሀገር ሽማግሌዎች ይዘንና አስተዳደር ክፍሉ ይዘን ኮንፊደንስ እንዲኖራቸው እና በግቢ ውጭ ወደ ግቢን ሲመጡ ሰብሰብ አድ አድርገን ውጭ በአዳራሽ ውስጥ ወያሰ ናቸው በል እንግዲህ እኛ ከእንግዲህ ምንም ነገር አትሆንም፣ በቀጥታ ወደ ዩኒቨርሲቲያችሁ ተመለሳችሁ ስራችን ስሉ ብለን ልጆችን ወደ ውስጥ ወደ ግቢ እንሸኛለን። ከከተማ ከተማ ነው ያለው መጀመሪያ። በአውቶቡስ ነው ከጋምቤላ ያመጡን ልጅ ሰዎቹ ከዛ እነዚህ ልጆች መምጣታቸው ራሱ ደስ ብሏቸው እየጨፈሩ ይገባሉ ወደ ግቢ። ከዛ እኔ ተከትዬ ሲሄድ ግቢ ውስጥ ችግር እንደተፈጠረ ደግሞ አለ። ምንድን ነው ችግር የተፈጠረው? የኦሮሞ ልጆች የተወሰነ ግሩፕ ምንድን ነው የሚሉት? ከአሁን በፊት እኛ ምንም ሳናደረጋቸው ሄዱ። ከሄዱ በኋላ ደግሞ አሁን ምን አይተው ሄዱ? ለምን ተመለሱ? እዚህ የነበሩት ምን ሆኑ? የሚል አይነት ዝም ብሎ አለ አይደል የጩኸት ነገር ያስነሳሉ በቃ የተቃውሞ አይነት ነገር። መጀመሪያ በእርግጥ ተስማምተን ነበር እዛ። በኋላ ልጆቹን የያዘው መኪና ዙሮ ይወጣል ተግቢ በቃ በጣም ደነገጥኩኝ እኔ። በጣም ደነገጥኩ፣ እጅግ በጣም ደነገጥኩ። ልፋታችን ብዙ ነበር እነዚህ ልጆች ወደዛ አሳምነው ለማምጣት። እኛ ብቻ ሳይሆን የፌደራል አካላቱ፣ በጣም ብዙ አካላት የተሳተፈበት የማሳመን ስራ ነበር የተሰራው። ዲሻ ደረስን በኋላ እንደገና ደግሞ ሪቨርስ ሲያደርግ በጣም ተማደ ተሰማኝ ነው በቃ። ምን ማድረግ አለብኝ እሱ ስለ እሱ ነው የማስበው። እሱን እያሰብኩ እያለሁ ልጆች እንግዲህ ሰልፍ ነገር አንድ ሰዓት ከአስራ አንድ ሰዓት በኋላ ከአንድ ሰዓት በኋላ ነው ከምሽቱ አንድ ሰዓት በኋላ ስለሆነ ጨለምለም ብሏል። በሉ እንግዲህ ልጆች ልክ አልሰራችሁም፣ ልክ አልሰራችሁም። እባካቸውና በሉ ተረጋጉ፣ ወደዶ ምግቡ እያልኩ እስከ አራት ሰዓት አምስት ሰዓት ዛ ቆየ፣ ግድ እነሱ ጋር ቆየ። እነዚህ ልጆች ደግሞ ከጋምቤላ ላይ የመጡት ምግብ አልበሉም፣ መኝታ የላቸው እንደገና መኝታና ምግብ ወደዛ ትራንስፖርት እንዲሆን አረሱ ና ልጆቹ አረጋግቼ ወደ ቤት ሳልገባ ነው። እዛ ቆሜ በቃ ያ ያለው ነው ውዥን ብር ትነሳል ዳሁን ዳሁን ታደገ ማለት ጀመሩ። እዛው እነሱ ጋር ቆሜ ነው። ማታ ነው። ብቻዬን ነው። ከዛ የቀረጻ ክፍልም አለ በርግጥ። እኔ ደግሞ ልጆችን ፈርቻለሁ። በጣም ነው የሚቀርባቸው፣ ኤክስትሬምሊ ነው የሚቀርባቸው። ከዛ እናድር ጠዋት ሰላማዘ እዛው ግቢ ውስጥ ነው ሹ ምንድን ነው ታደሰ ወርዶ ሌላ ሰው መሆን አለበት። ስጋቱን ምንድን ነው መጀመሪያ ላይ የፈጠረው? ምክንያቱም እያነጋገርን ነው ግቢ ውስጥ የኦነግ ባንዲራና ፈንጂ ያዘ ተብሎ ክስ እንኳ አልተመሰረተበትም። የተወነጀለ ሀጎስ የሚባል ልጅ አለም። ፈንጂ አደለም። ይህንን እናረጋግጥ። ፍተሻውን ማነው ያደረገው? እንዴት ነው የተያዘው? ምንድን ነው የተያዘው? ይሄን ንገሩኝ። እኔ በዛን ሰዓት የትምህርት ጉባኤ ነበረብኝ። ሌላው ክልል ላይ ነው። የትምህርት ሚኒስቴር ዩኒቨርሲቲዎችን ይቀላል በየጊዜው በዛ ስብሰባ ላይ ነበርኩኝ። ይህን ነገር ሰምቼ ልጆች ያው ኢንፎርሜሽን ይደንሰናል ጠዋት ፍተሻ ሊከ ከዛም ሰሞን ይህን ለዚህ ነገር መነሻ የሆነው በከተማና በወረዳ በወረዳው አካባቢ ከሰዎች ቤት እየተፈተሸ የሚገኘው የጦር መሳሪያ እና የህጋዊ ያልሆነ ባንድራ ባንዛ ነው የኦነግ ባንዛ ነው። ይህንን ስሜታቸው ውስጥ ስላለ ልጆች በግ እንግዲህ ሩመር በጣም ብዙ ነው። አንዳንድ ጊዜ ችግር ሲኖር ሩመሮች በጣም ስለሚበዙ ፈንጂና መሳሪያዎች ሊኖሩ ይችላሉ፣ ግቢ ውስጥና ይፈተሽ ለኛ ለደህንነታችን አስጊ ወይ የሚል አንድ ምሆብ ተነሳ። በጣም አደገኛ የሆነ ሞብ። ስለዚህ ፕሬዚዳንቶችና የጸጥታ ክፍሉ ተስማምቶ፣ በቃ እንግዲህ ይሄ ትርጣሪ ካለ ምንም ችግር የለም ማንም ዩኒፎርም ይፈተሻል በሚል ሁሉንም ነው። ግን የፈተሻችሁት ዩኒፎርም ከፍረሽ ተማሪ እስከ መጨረሻ ተማሪ ነው የተፈተሹትና፣ ይህን ጥያቄ መልሼ ልጠይቅዎት ፈንጂ ተይዟል ግቢ ውስጥ? ግቢ ውስጥ ፈንጂ አልተያዘም። ፈጽሞ አልተያዘም። ፈጽሞ የለም። አንድ ሰው ተገኝቷል። ፈንጂ የሚባል ነገር ግቢ ውስጥ የለም። ይህን ሌላ ሌላ ቦታ ላይ ሲገኝ ነበሩ ነው እንግዲህ ሰዎች አሶሴት ያደርጋሉ። ዲ ነው እንደምንመለከተው ከሆነ አሁን ትምህርት ቆሟል። አዎ በቃ ኦን ኦፍ ኦል ኦፍ ኦል ኦፍ እያለ አሁን ሰሞኑ በአብዛኛው የለም ያነጋገርኳቸው የኦሮሚያ ተማሪዎች ደግሞ የፌዴራል ፖሊስ እና የጸጥታ ኃይሎች ግቢ ውስጥ ገብተዋል። ይሄ ደግሞ ለእኛ ድብደባ፣ ወከባ ስለሚፈጥር ትተን እየወጣን ነው ነው የሚሉት ይሄ እውነት ነው? ፖሊስ ገብቷል፣ ግጭቶች ስለነበሩ ያንን ለማረጋገጥ ሲባል ነበሩ። እነዚህ ክልል ፖሊሶች ነበሩ ውስጥ ድሮውም ከኛው ጋር ነበሩ ከእሑድ ጀምሮ ፌዴራል እና መከላከያ ገብተዋል እሁድ ጀምሮ ነው። ግዛት ግዛት ማለት ምንድን ነው? አሁን ግጭት ነው ጀመሩ እና አንዳንድ ልጆች በጣም እንፈራለን፣ የፌዴራል ፖሊሲ ይግባልን የሚል ጥያቄ አነሱ መሰለኝ። በጣም ሴኪዩሪቲያችን፣ ሴኪዩሪቲ አይደለንም የሚል ጥያቄ አነሱ። አሀ የክልል ፖሊስ አለ። ኦኬ አስፈላጊ ከሆነ እነሱም የፌደራል ፖሊሱን በአካባቢ ስላለ ይግባ የሚል ውሳኔ የወሰኑ ይመስለኛል። ይህም እዛ ቦታ ላይ የለውም ትቼ ከወጣሁ በኋላ ነው ነገር በጣም የበለጠ ኮንፊደንስ ለመስጠት ነው እንጂ ለልጆቹ የተለየ ጸጥታ ያመጣሉ በሚል አልነበረም፣ ግን ኮንፊደንሱ ይሰማቸው በሚል ነው። sauraron እንግዲህ ከዚሁ ጋር በተያያዘ በመቶ ዩኒቨርሲቲ ዙሪያ ሁለት ወጣት ተማሪዎች እርስ በርስ እንዲወያዩ አድርገናል። ሁለቱም የጸጥታ የደህንነት ስጋት አለባቸው። ሁለቱም ተጎጂ መሆናቸውን ነው የሚናገሩት። ስማቸውን ለደህንነታቸው ሲሉ ለመጥቀስ አልፈለጉም። እኛና እነሱ መጀመሪያ አብረን እንኖራለን ነበር፣ ምንም ችግር የለም ነበር። ግን ለስልፍ የተጀመረው ለሶማሌ ላይ የተነሳው ጀምሮ እነሱ ግቢ ውስጥ በቃ ባንዲራ ምናምን ጋር ተይዟል። ስለዚህ ከዛ ጀምሮ እኛ በቃ እነሱ ጋር መጣላት ጀምረናል። መጀመሪያ ለምንድን ነው እንደዚህ የሚያደርጉ እኛ ምን አጠፋና ብሎ በቃ ከዛ ጀምሮ እኛ እነሱ ጋር ማጣለ ጀምሮ በቃ እነሱ መጀመሪያው በቃ እኛ ምንም ጥፋት የለን። እነሱ ጋር እንበላለን፣ እንተኛለን፣ እንጫወታለን፣ ሰላም እንጠይቃለን። በቃ እንደ ወንድም ነው የምንኖር። እስኪ ይህንን በተመለከተ ደግሞ ከአዲስ አበባ ለደህንነቷ ሰግታ አዲስ አበባ ነው ያለችው፣ ስሟ እንዲጠቀስ አልፈለገችም። አብራህ የምትማር ተማሪ ነች። እስኪ በአንቺ በኩል ያለውን እንስማ። ያው የሚለው እኔ ማለት ተማሪዎች አሁን በተለይ ሰከንደሮች ምናምን እንደዚህ ትግሬዎቹ ሰብሰቤ ማለት እንትን አላቸው እንደዚህ በጂማም ነው የሚንቀሳቀሱ ደስ እንደ ጓደኛሞች ማለት ነው። ሲጀመር ሲጀመር፣ ቦምብ ምናምን የተባለ ወሬው ራሱ የተናፈሰ ወሬ ነው እንጂ ሲጀመር፣ አንድ ትግሬ ተይ ስለትይዘዋል ተብሎ ጫካ ሁላ እንትን ተበጥሯል፣ ምናምን እዚህ ጋር ጥሎታል፣ ምናምን ተብሎ ማለት ነው። ዝም ብሎ ጠላት ያወራው ነው እንጂ በእርግጠኝነት የምነግርህ ማንም ማንም ትግሬ በቃ መጥፎ ስራ መጥፎ ስራ ላይ እንትን የሚል የሚሳተፍ ተማሪ የለም ሲጀመር ማለት ነው። ግን ሆን ተብሎ ጀስት ተማሪው ላይ ጥርጣሬ ለማሳደር ምናምን የተደረገ እንትን የተወራ ወሬ ነበር። ግን እነሱ በቃ ላይ ያሉት እኮ ያውቁታል ወሬውን የጠነሰሱት እኮ ሴራውን የጠነሰሱት ከስርአት እውነታውን ያውቁታል። ግን ከስራ ያለው ተማሪ እውነት ነው የሚመስለው። አንድ ትግሬ ቦምብ የያዘ ሲባል በቃ ይዘዋል ምናምን ተብሎ እነሱ ራሱ ከመስራታቸው እንደዚህ ከስጋታቸው የተነሳ ነው እኛንም ለማሳደድ ውጡ ለማለት ምናምን የደረሱ ሲጀመር ማለት ነው። ግን እስኪ ማን ነው አንድ ተማሪ ይሄ ቦምብ ይዘዋል ተብሎ ሲወራ ስለ እውነቱ ስለ እውነት ለማረጋገጥ እንትን ያለ ተማሪ አለ? የለም ሲጀመር ማለት ነው። በሳት ከይዞ ነው ሲቀጥል ደግሞ ሁለተኛ ትግሬ ምንድነው የሚያገናኘው ሲጀመር ማለት ነው። እኔ ከራሴ ጀምረው እኔ ለመንግስቱ እንትን አለኝ የምቃወምበት እንትንም አለኝ ሁለቱም ማለት ግዴታ በቃ የትግራይ ሕዝብ የእሱ አባል ነው፣ ኢህአዴግ አባል ነው፣ ኢህአዴግን ይደግፋል ብለው ስለሚያስቡት ነው። እኔ ነገር ያለው ትላንት ማለት ነው ሲጀመር ይሄ ዘንብቶ ይዘዋል፣ ስለት ይዞ ይዘዋል ምናምን ትግሬዎች እንድንት የተባለ የተናፈሰ ወሬ ነው ሲጀመር። ዝም ብሎ በቃ የተናፈሰ ወሬ ነበር ሲጀመር። በትንሽ ነገር ከሆነ ይሄ ላይ የደረሰው ተማሪዎች ግን ስለ እውነታው ለማረጋገጥ ምናምንም አልጣሩም ሲጀመር ማለት ነው። ሀጉስ ደግሞ በእርግጠኝነት የምነግርህ ውጪ ላይ ነበር፣ እኔ ስለነበርኩኝ ማለት ነው። ከጓደኞቹ ጋር ምናምን ውጪ ነበር። አጋጣሚ ዝም ብሎ በጥርጣሬ ሎከር ፍተሻ አለ ተባለ እና ተደውሎ እና ሎከርን ክፈት ሲባል ሲሄድ አውቀው ጠቅልለው ነው ባንዴራዋን፣ የኦነግ ባንዴራ ጠቅልለው ራሳቸውን የያዙ ያስገርከትሱበት ከዛ አንደ ይሆን እዚህ ጋር ተገኝቷል ምናምን ተብሎ እሱን ለመወንጀል ያስትል ነው እንጂ በእርግጠኝነት መቶ አንድ ፐርሰንት የምነግርህ ቦምብ የሚባል ይዞ አልተገኘም ሲጀመር ማለት ነው። ሰውዬው ሰው ያወራው ነገር ነው። በዛ ተማሪዎቹ ደግሞ እንደዚህ አርጓል እንደዚህ አርጎ እግዚአብሔርን የምነግርህ ከኔ ለኦሮሞም ለማርያም ለናም በጣም አልፈቀራለ ምክንያቱም በቃ ስንት አመት የነኩበት ግቢ ነው ሲጀመር ማለት ነው። እኛንም በማሁ አንድ ጥያቄ ልጠየቅ አንድ ጥያቄ በአንድ ራጋል የያዘው ሰው የለህም እያለች ነው ባንዴራ ይዞ የተባለው ተማሪ አውቀው የከተተበት ነው ሲመመራው ማለት ነው። እሱ ለምንድን ነው ባንዲራ የያዘ የተቀበለው ለምንድን ነው እሱ አል እሱ የእኛ ባንዲራ ማለት ነው እሱ አይመለከትም። ለምንድን ነው እሱ መጀመሪያው የያዘው እሱ ዓላማ ምንድን ነው? እስኪ ይህን ግለጽ መጀመሪያው። እሺ ልንገርክ፣ ልጠይቅህ አንተ አሁን እርግጠኛ ነክ ሀጎስ ባንዲራውን ይዞታል አይተሃል? አዎ አዎ። አይተሃል። አሁን እሱ እነጃለኝ ራሱ አዎ አለ። ፎቶ አይደለም ልንገርህ፣ ልንገርህ፣ ፎቶ ሊኖርህ ይችላል። እጁ ላይ ጠቅለውና ሲዘውታል፣ እንደዚህ ይዞታል። መጀመሪያ ደግሞ ዓላማ ምንድን ነው? ለምንድን ነው ባንዲራ የያዘው? እሱ አይመለከትም። ባንዲራው ለምንድን ነው የያዘው? ይሄ ብቻ ነገሮች እና ከዛ ምንም ችግር የለም። እኮ ወደ ዓላማው ለመምጣት መጀመሪያ ልጁ ባንዲራው ይዞታል። ለኮርስቱ በእውነት እሱ አስቀምጦ ተገኝተዋል ወይስ አልተገኘም ማለት አለብን መጀመሪያው ማለት ነው። ይህ ጥያቄ ብቻ እንደሚመል እንደሚመልስ ነው እኔ የምፈልግ ማለት ነው። ከተማ ውስጥ በስታ የምህል ሶስት ሰዎች ቦምብ፣ ባንዲራ መስታወቂያ ጋር ትይዘዋል እሱ ማለት ነው አሁን እኛ እኮ ከተማ ውስጥ እነሱ ከያዘው በኋላ ነው። ግድ እንደሚፈትሽ ዶርም እንደሚፈትሽ በቃ እኛ መፍራት የምጀምር ማለት ነው። ግድ ውስጥ ስፈትሽ እሱ ባንዲራ ጋር ተይዟል። ስለዚህ እሱ እስካሁን ምንም በቃ እስር ቤት ስገባ እኛ እኮ ማለት ነው እንደ ሌሎች እንደ ሌሎች በቃ ምንም ድብደባ ምናምን ስድም ምናምን ምንም ጉዳት ምንም ምንም ጉዳት እሱ ላይ አልደረሰም። እርስ በርስ መነጋገርም የሚቻልበት መድረክ ለመፍጠር ነው። እናመሰግናለን ሁለታችሁንም። የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር አለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብጥዬ እጄን ሰጠሁ ሳላስብ ድንገት መባሉን አወቅ ልዩነት ብደት የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላጣ ብርቱ ጸደንያን የመረጠችልን መስታወት አራጋውነች። በጣም ስታደንቂያት ነበር። በጣም ጎበዝ ድምጻዊ ናት። ልክ ነው። ተከታዩ ዘገባችን እንግዲህ የሴቶችን ደህንነትና ጥቃትን የሚመለከት ነው። እነዚህ ሁኔታዎች የማይኖርባቸው የዓለማችን ትላልቅ ከተሞች ተብለው የተመሰገኑት ለንደን፣ ቶኪዮና ፓሪስ ናቸው። እንኳን ደስ ያላችሁ ለንደን፣ ቶኪዮና ፓሪስ በዚህ ጥናት ደግሞ አይ እንደው የምትሰሩት ስራ ትክክል አይደለም ከተባሉት መካከል ካይሮ፣ ካራቺ ኪንሻሳ፣ ኒውዴሊ እና ሳውፖሉ ለሴቶች ደህንነት አስጊ ቦታ መሆናቸው ተረጋግጧል። ጥናቱ ደግሞ የተደረገው ቶምሰን ሮይተርስ ፋውንዴሽን በተባለ ድርጅት አማካይነት ነው። በጥናቱ መሰረት በጥናቱ 380 በሴቶች ደህንነት ላይ ባለሙያዎች ላይ የተሳተፉበት ሲሆን በአለማችን 19 ትላልቅ ከተሞች ላይ በተደረገው ጥናት ነው ይህንን ውጤት ያገኙት። በዚህም ጥናት መሰረት 26 ሚሊዮን ሰዎች ይኖሩበታል ተብሎ የሚገመተው ኒው ዴሊ በቀዳሚነት ለሴቶች ደህንነት በጣም አስጊ መሆኗ ተረጋግጧል። ሪቱ ጆሺ ያጠናቀረችውን ዘገባ መስታወት አረጋው ይዛለች። የህንድ ዋና ከተማ ኒው ዴሊ ለሴቶች በጣም አደገኛ ከተማ ተብላ ተፈርጃለች። ጌታ ናምቢሳን የሴቶች መብት እንቅስቃሴ ውስጥ ተሳታፊ ናት። ደልሂ በተለይ ሰላማዊ ቦታ አይደለችም ለማለት አልደፍርም። እንደማስበው ግን በደልሂ ደህንነትን የሚያጠራጥሩ ክስተቶች ተመዝግበዋል። በርካታ የጾታ ትንኮሳና ጥቃትን በሚመለከት ውይይቶች ተደርገዋል። የተለያዩ በሴቶች ላይ የደረሱ ዘግናኝ ጥቃቶች ስለነበሩ የጾታ ጥቃት ድምጾች በተደጋጋሚ ከየቦታው ይሰማሉ። በተለይም እንደ አውሮፓውያኑ አቆጣጠር በ2012 ዓ.ም አንዲት አዳጊ ወጣት በጉልበተኞች የደረሰባት መደፈር በርካቶችን ያስቆጣ ነበር። ይህች ታዳጊ ጥቃቱ ከደረሰባት በኋላ ብዙም ሳትቆይ ነው ህይወቷ ያለፈው። በዚች ልጅ ሞት ምክንያት መላው የህንድ ከተሞችን የሚመለከት ጥብቅና አዲስ ሕግ ተደንግጎም ነበር። ህንዳውያን ሴቶች ግን የህጉ መኖር ምንም አይነት ለውጥ እንዳላመጣ ይናገራሉ። በአደባባይ በእግርሽ እየተጓዝሽ ሁሉም ሰው አይነ ቁራኛ ነው የሚከታተልሽ ምንም ሳይኖር ልክ እንደ ትርኢት ነው ሁሉም የሚያዩሽ። ከመሸ በኋላ ለብቻ ከቤት ለመውጣት ሁለት ጊዜ ማሰብ ያስፈልጋል። ስዋቲ ማሊዋል በዴሊ የሴቶች ፖሊስ ኮሚሽን ዋና ስራ አስኪያጅ ናቸው። Nobody has any fear in Delhi. People think that whatever they do with women, this system will not be able to do it. ከዚህ በፊት ማንም በደልሂ የሚኖር ሰው እንዲህ ያለ ፍርሃት አልነበረውም። ሰዎች የሚያስቡት በሴቶች ላይ ጥቃት ሲደርስ ምንም እርምጃ እንደማይወሰድ ነው። ከአስር አመት በፊት የደልሂ ከተማ ፖሊሶች ቁጥር ሰማንያ ሺህ እንዲደርስ ጥያቄ ቀርቦ ነበር። እስከ ዛሬ ቁጥሩን ለመጨመር ምንም የተወሰደ እርምጃ የለም። እንደ ህንድ ብሔራዊ የወንጀል ቢሮ መረጃ መሰረት ባሳለፍነው አመት ብቻ በኒው ዴሊ በሴቶች ላይ የሚደርሱ ጥቃቶች 184 በመቶ ጨምሯል። ይህ ደግሞ ከህንድ ሌሎች ከተሞች ጋር ሲነጻጸር በጣም ከፍተኛው ነው። መገናኛ ብዙኃን ውስጥ የምትሰራው ደርሺቲ ዴይ እንደምትለው እሷና መሰሎቿ ካለጠባቂ በምሽት ከቤት አይወጡም። በደሌ ስንኖር በተለይ እኛ ወጣት ሴቶች ከምሽቱ አንድ ሰዓት በፊት እቤታችን መግባት አለብን። ከጓደኞቻችን ጋር ለመዝናናት በምሽት መውጣት ብንፈልግ እንኳን ወንድሞቻችን እንጂ እኛ አንችልም። አንዲት ሴት በድፍረት በምሽት ብቻዋን ብትወጣና አንድ ጉዳት ቢደርስባት የራሷ ጥፋት ተደርጎ ነው የሚወሰደው። አጥኚዎቹ እንደሚሉት ደልሂ ለደህንነት የማታሰጋ ከተማ ተብላ ለመጠራት ከዚህ በኋላ ረዥም ጊዜ ይፈጅባታል። በርካታ የከተማዋ ሴቶች በከተማዋ በሰላም በማንኛውም ሰዓት መንቀሳቀስ ይችሉ ዘንድ ተግተው እየጣሩ ናቸው። ምናልባትም ከጊዜ ብዛት የወጣት ሴቶቹ እንቅስቃሴ በማህበረሰቡ አስተሳሰብ ላይ ከፍተኛ ተጽዕኖ ሊያመጣ ይችል ይሆናል። በኢትዮጵያ ያለውን ሁኔታ ደግሞ እናንተም ተወያዩ። ፌስቡክ አት ቪ አማሪክ ላይ አስተያየቶቻችሁን እየተቀበልን ነው። በጣም ወሳኝ ጉዳይ በመሆኑ ይህንን ሁኔታ እንድታስረዳን ደግሞ ዶክተር ስህን ተፈራን በጋቢና አሳፍረናል። በኢትዮጵያ የሴቶች ጾታዊ ጥቃትን በከፍተኛና የሁለተኛ ደረጃ ትምህርት ቤቶች ለመቀነስ የሚሰራ ሴታዊት የተባለ ተቋምን ትመራለች። ከመስታወት ጋር ተወያይተዋል። ከኛ አካባቢዎች የምንላቸው ቦታዎች የችግረኛ አካባቢዎች ሊባሉ ይችላሉ። በጣም ራምፓንት የሆነ ጥቃትን ያለ ሴቶች ላይ አካላዊም፣ ስነ ልቦናዊም ከስድብ ከትንኮሳ አልፎ የእውነት ለሆኖ ህይወታቸው የሚያስፈራቸው ብዙ ብዙ አይነት በአይነት ይደርስባቸዋል። ደግሞ በተለይ በጣም ባልና ብል ተጋላጭ የሚሆኑ ችግረኛ ቤተሰብ የሚመጡ ልጆች ማደሪያ የሌላቸው እና በተለይ በወርሲ የሚተናገሩ ሴቶች በጣም በጣም ሀይለኛ ጥቃት አለ አዲስ አበባ። ስለዚህ ለአንዳንድ ለአንዳንድ የከተማ ነዋሪዎች ትና ምቹ ከተማዋን ብትመስልም በአብዛኛው ግን አብዛኛው ሴቶች ግን ከባድ ነው። በተለይ ደግሞ ትንኮሳ በእንግሊዝኛ ሴክሽዋል አሶልት የሚባለው ላሉ የሚታየው እኛ ሀገር ኖርማል በቃ ኖርማል ነው፣ ሀራስመንትም ትንኮሳም ኖርማል ነገር ነው። በየቀኑ ሴቶች የሚያጋጥሟቸው ነገር ነው። በተለይ ደግሞ ትራንስፖርት አካባቢ ላይ አንድ ጥናት የተካሄደው ነበር የተካሄደው አንድ ማስተርስ ተማሪ ያጠናችው እና ሰማኒያ ስድስት ፐርሰንት ነው ያገኘችው ፕሬቨለንስ። አዲስ አበባ ብቻ ነው ይህ ጥናት የተካሄደው፣ ግን ሰማኒያ ስድስት ፐርሰንት ፕሬቨለንስ ነው ያለው። ያን ያህል ነው አንዲት ሴት ለጥቃት መጋለጧ። እና ራንክ አድርጊ ብትይኝ ከሌላ ሀገሮች እና ከሌላ ከተሞች ምን ያህል እንደሚወዳደር አላውቅም ግን እኔ እኔ በግሌ ከዴይሊ ከዴይሊ ፕሮብሊ ብዙ አያንስም። ምክንያቱም አንደኛ ነገር የጥናት ጉድለት አለ፣ ግን ደግሞ ፓርቲክለሪ ሆኑ በጣም ኤክስትሪም የሆኑ ፎርምስ ኦፍ ቫይለንስ ዴይሊ የታዩት እዚህ ታይተዋል። የተለመዱ ጥቃቶች የምንላቸው አስገድዶ መድፈር በጣም አለ። እንደ እንዳስገድዶ መድፈርም ታይታይ ማለት ነው። በትምህርት ቤቶች በጣም እናያል። እና አሁን አዲስ አበባ ዩኒቨርሲቲ ስንከታተል የነበረው አንድ ኬዝ ነበረ። በሁለተኛ ደረጃ ትምህርት ቤቶች በጣም የተለመደ ነው። ስራ ቦታ የተለመደ ነው። አለቆች ከወሲብ ጋ የተገናኘ ጥቅም ከብዙ ጊዜ ከሰራተኞቻቸው ከሴት ሰራተኞቻቸው ይጠብቃሉ። እና እንደዚህ ከፋፍለን ስናየው የተንሰራፋ ነው በሁሉ በሁሉም አቅጣጫ ሴት ላይ በተለይ ወሲብ ነክ የሆነ ጥቃት ብዙ ሴቶች የተጋለጡ ናቸው። አሁን ለምሳሌ አስቀድሮ መርሰር ደሊ የዛሬ አይ ቲንክ አምስት አመት መሰለኝ የነበረው በጊዜ ብዙ ሰዎች ኢትዮጵያ እንደዚህ ሊሆን አይችልም፣ ኢትዮጵያውያን መቼ እንደዚህ አያረጉም የሚል ነገር ነበረም። ታውቂዋለሽ ዙ እርግጠኛ እዛ ግን ልክ በአመቱ ነው ሀና ልላንጎ ልክ በአመቱ ነው ያችን ልጅ ጂኦፊሲንግ ነበር የምትባለው የደሊ ልጅ ደሊ ነዋሪ ይክባበቱ ነው በጣም በተመሳሳይ መንገድ ተመሳሳይነቱ በጣም በሚያስተነግጥ መንገድ ትራንስፖርት ከትምህርት ቤት ወጥታ ትራንስፖርት ይዛ ቤቷ በምትሄድ ጊዜ ታፍና ተወስዳ በአምስት አምስት ቀን ሙሉ በጣም አሰቃቂ ነገሮች አድርገዋት ያው እንደምታውቂው ሞተች እም አሁንም በቅርብ የዛሬ ወርም አይሞላም አንድ ጎዳና ተዳዳሪ በተመሳሳይ መንገድ ሞተች። አምስት አምስት ወይም ከዚያ በላይ የሆኑ ወንዶች ደፍረዋት አሲድ መድፋት ድሮ ተሰምታ ይታወቁም ነበር ኢትዮጵያ ውስጥ። አሁን የበለጠ እየሰማን ነው። አራተኛ ኬዝ አጫር ያለ የምናውቀው አጸደን ጊዜ የምትባለች አዲግራት አሁን ባንኮክ ሕክምና እየተከታተለች ነው እና የትም ቦታ ያሉ አይነት ጥቃቶች አሉ ኢትዮጵያ እና ሌት ሌት በሌት ጥቃት ሁሉ ጊዜ ተደጋግሞ አይነት የሚደርስ አይነት ፈተናዎች አብዛኛው የኢትዮጵያ ሴቶች በተለይ በከተማው አካባቢ ያጋጥማቸዋል። በዚህ ጉዳዮች ላይ እየሰራችሁ ነው የምትገኙት። መፍትሄዎቹ ምንድን ናቸው? የችግሩ መሰረቱ ምንድን ነው? አንደኛው የሴቶች ዝቅ ያለ ቦታ ለሴቶች የሚሰጠው እና የወንዶች የበላ ይመጠኛ የተጠበል ደግሞ ከሌላው ህዝብ ከሌላው ቦታ የተለየ ነን ብለን ማሰብ ማቆም አለብን። ምክንያቱም ችግራችን ተመሳሳይ ነው። መፍትሄው ተመሳሳይ መፍትሄው ምናምን ነው። ይህንን መሰረታዊ የሆነ የአስተሳሰብ ለውጥ ንቃተ ህሊና የመቀየር ነገር ነው። አንደኛ ሴቶችን የራሳችንን ወርስ የራሳችንን ዋጋ ማወቅ አለብን እንዲመተንኮት እንዲመጎተት እንዲመጎዳት ለወፊት መጠየቅ እንደሌለብን እና መብትም እንዳለን ማወቅ አለብን። ሲጀምር ሴቶች የመከላከል ስራ በቂ አልተሰራም በኢትዮጵያ። ሁለተኛ ደግሞ ከወንዶች ጋር አብረን የምንሰራው የወንዶች የማንነት የወንዶች የወንድነት ምንድን ነው የሚለውን ጥያቄ መፈተሽ አለብን። እና መፍትሄ የምኛውጋ ጋ ነው ችግሩ የምኛውጋ ህብረተሰብ እንደፈጠር ነው መፍትሄ የምኛጋ ነው እንግዲህ ሄኖክ ዶክተር ስህን እንዳለችው ችግሩ ያለው እኛ እጅ ላይ ነው መፍትሄውም ያለው እኛ እጅ ላይ ነው እዚህ ላይ ደግሞ የሁላችንም ሀላፊነት ያለበት ጉዳይ ነው እውነት ነው ሁሉም በሀላፊነት ወስዶ ሊሰራ የሚገባው ሁኔታዎችን ለመቀየር የሚገባው ነው እናመሰግናለን ለዘገባውም ዶክተር ስህንንም እናመሰግናለን ጠftoy stermes manoበer zare baገaye ዙuriያaw bafakka masak አይnhna bayewt መasደaቅna bakanyewt መasደቅn bakanywt yትበያlhid yeት በey katyeት ytፈalግ ytgaት yት በአንቺ ድምጽ ይሻላል። እኔ እዚህ ጋ ባይገባ ምን ይመስልሻል? እንግዲህ ያው የዛሬ ጋቢና ጉዟችን በዚሁ እየተጠናቀቀ ነው። የጸደንያን ሙዚቃ ባን ቆርጠው ደስ ይለን ነበረ፣ ግን ሁላችሁም ከየዩቲብ ላይ የሚሆን ከየቦታው እየፈለጋችሁ ባካችሁ አድምጡ። አስተያየትሳችሁንም ፌስቡክ አትቬዮ አማሪክ ላይ ላኩልን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማ ጊዜር ና እኔም መስታወት አድራጋው ነበር። ሞኮል ያበሮ ዝግጅታችንን መራ። ታላቁ ከርተስ ባይነም ደግሞ ኢትዮጵያን እየናፈቀ ነው፣ ይመጣል በቅሩ